ታዋቂና አዳዲስ ተዋንያዎች የተሳተፉበት የሁለት ዓለም ሕይወትን ሊያስተሳስር የታለመ ትዕይንት ነው። ከዋሽንግተን ዲሲ ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ ድራማው የተዋወቀበትን ስነ ስርዓት የተከታተለ ባልደረባችን አሉላ ከበደ ተከታዩን ቅንብር ለጋቢን አካፍሎናል። በሌላ ነገር አልጠረጠሽም። ደግሞ እራትን ለመጋበዝ ምክንያት ያስፈልገዋል እ ወደ እዛች ሀገር አሜሪካ ለመምጣት ስንት መስዋዕትነት እንደሚከፍል ታውቂያለሽ። ይሄ ስጋ ባይኖር አንተ እኔን አንድ ቀን አሁን የሁለት ዓለም ጫፎች ህይወት ዋሽንግተንና አዲስ አበባን በቴሌቪዥን መስኮት ሊያነካካ ሊያስተሳስር የስደትን ህይወት ቀለሞች ሊያሳይና ባለታሪኮቹ ከትውልድ አገራቸው ጋር ያላቸውን የጠበቀና አንዳንዴም ወልፈት የማያሰኝ የሚመስል ትስስር ሊፈነጥቅ ይልቁንም የሚኖሩበትን አገር ፈተናዎች የኑሮ ቃና ሊያስቃኝ በአሜሪካ የሚሰራና ከአሜሪካ የሚሰራጭ ተከታታይ ፊልም ነው። የምሽቱም ስነስርዓት ቀድሞ የአዲስ አበባው ኤፍኤም 97 ነጥብ 1 ጋዜጠኛ በኋላ ለረዥም ዓመታት የጀርመን ራዲዮ የዋሽንግተን ዘጋቢ የነበረው እና አሁን ደግሞ የኢቢኤስ ቴሌቪዥን የእንቆቅልሽ ፕሮግራም አዘጋጅና አቅራቢ፣ በመድረኩ መሪ አበበ ፈለቀ በስፍራው ለተገኘው ቁጥሩ የበዛ ታዳሚ እንዲህ ነበር የተዋወቀው። ሰንሰለት የተሰኘውን የወዳጅ ጓደኞቻችንን ድንቅ ስራ በኢቢኤስ ቴሌቪዥን በሚቀጥለው ቅዳሜ የሚጀመረውን ለመመረቅ ልፋታቸው ድካማቸው፣ ውጣ ወረዳቸው ምን ያህል ከባድ እንደነበረ ደግሞ ቤታቸውን አብረን ለመጋራት ነው እዚህ የተገኘ ነው። በዩናይት ስቴትስ ተሰርቶ ወደ ኢትዮጵያ ሲሰራጭ የመጀመሪያው እንደሚሆን የተነገረለት የተከታታይ ፊልም ስራ የራሱን ታሪክ የጻፈም ይመስላል። ለመጀመሪያ ስድስት ወራት ስርጭት መሰናዶ በርካታ ወራት የፈጀውን ሂደት ይበልጡንም የተከታታይ ፊልሙ ስራ የጠየቀውን ብርታትና ያለፈባቸውን ፈተናዎች የፊልሙ ደራሲና በተዋናይነትም ጭምር ተሳትፏል። ታዋቂው ተዋናይና ገጣሚ ተመስገን አፈወርቅ ደግሞ እንዲህ ገልጦታል። ዛሬ ዕለቱ ጁን 13 ቀን ነው። ቀኑን ያነሳውባችሁ ያለ ምክንያት አይደለም። ሰንሰለት ቀረጻ የተጀመረው የዛሬ አመት ጁን 13 ቀን 2016 ላይ ነበረ። ይሄው ዛሬ ልክ በአመቱ ሰንሰለት የአንድ አመት ልደቱን ዳዴ በማለት ያሳየበት ቀን ነው። ይህ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን፣ የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል፣ ቀረጻ ይቀረጻል፣ ኤዲት ይደረጋል። ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበረ። ስራው ሲጀመር ስራው እውን ይሆናል ብለው ያላመኑ ሰዎች ቁጥራቸው በርካታ ነበር። አንፈርድባቸው። እንኳንስ ተከታታይ ፊልም አንድ ወጥ ስራ እንኳን ሰርቶ ለመጨረስ ስንት ጊዜ እንደሚፈጅ ማንም የሚያውቀው ጋር፣ በተለይ እዚህ አሜሪካን ሀገር ስራው ከመጀመሩ በፊት ከስራው የራቁ ሰዎች እንደነበሩ ሁሉ በቀረጻም ወቅት የሚጠይቀውን ትዕግሥትና ጽናት አመዛዝነው ከአጠገባችን በአንድ ቀን ቀረጻ የተሰወሩ ነበሩ። አርቲስት የሚለውን ማዕረግ እንዲህ ባለ መድረክ ነው መቀበል የምፈልገው ዛሬ በዚያ ስም ልጠራ በሚል የጨዋታ ስሜት የተንደረደረው በፊልሙ በተዋናይነት ከተሳተፉት አንዱ ማሮ አበበ ነው። የፊልሙን የብዙ መንገድ እይታዎች ለማንጸባረቅ በሚመስል ዘይቤም ዚስ ኢዝ አሜሪካ ይህ አሜሪካ ነው ሲል ባነበባት ተራኪ ግጥሙ፣ ሁሉም የሚቻልበት እንደማለት በብዙ ቃላት የተነገረለትን የፊልሙን ገጽታ ጥሩ ስዕል የሰጠች ይመስላል። የግጥሙ ርዕስ ዚስ ኢዝ አሜሪካ ነው። እኔና እኔ የረታው እኛነት ሁሉ የጠፋው ራሱን በመሻት ውስጥ የቆለፈ መሀል የሚባል አቶ በየፊናው የጸነፈ ይሄ የእኔ ሕዝብ ስለ ሰንሰለት ምን ይላል? አንዱ ጽንፍ ሰንሰለትን ሲገልጠው እንዲህ ይላል። እግር ተወርጭ ታስረን ካፍ ከጆሮ ተከርችመን ሰብነታችን ተገዝቶ ሰማያቱ ጭሆታችን በባሩድ አጥር ለምንኖረው የግፍ ቀንበር ተጭኖብን ጠዋት ማታ ኤኖሄ ለምንለው የተቃውሟችን የአቤቱታችን የግፍ ዘመን ተጋድሎ አርማ የጭቁሞች ድምጻችን ነው ይላል። መብታቸው ነው ዚስ ኢን አሜሪካ ማለት ሌላ፣ ግን አውጽም ትደግሞ ይላል ኦ ዩ ሚን አንበሳ የሚያስድ ግድግዳ ሰንሰለት ባንገቱ አጥልቆ ኦልሞስት የቀረው ሱሪውን እስከ ቁርቢው ለቆ ሰንሰለት እኮ የፍሪኮች መዘነጫ የአራዳ ልጆች አንደኛ ምርጫ፣ መሽቀርቀሪያ፣ ማማሪያችን፣ መዋቢያችን ከሰፊው ሕዝብ የሚለየን መታወቂያ፣ መድመቂያችን ሰንሰለት የዘመን ፈርጥ ጌጣችን ነው ይለዋል። መብታቸው ነው ዚስ ኢዝ አሜሪካ። የማሩ ግጥም ይቀጥላል። ረዥም ነው ግጥሙ አንጋፋና ታዋቂ ተዋናዮች ዓለም ፀሐይ ወዳጆና ተክሌ ደስታ በመድረኩ ለወጣቱ ተዋናዮች የተሰናዳውን ሽልማት ሰጥተዋል። የሙዚቃ አቀናባሪዎችና ሌሎች አጋዥ የፊልም ባለሙያዎችን ጨምሮ ሰላሳ በላይ ሰዎች የተሳተፉበት ተከታታይ ድራማ በኢቢኤስ ቴሌቪዥን የፊታችን ቅዳሜ ምሽት መታየት ይጀምራል። ከአዘጋጆቹና ከተዋናዮቹ ጋር የተካሄዱ ቃለ ምልልሶች በራዲዮ መጽሔት ፕሮግራማችን ይቀርባሉ።